የጅቡቲ መንግስት ወደ አገራቸው የመለሳቸው ኢትዮጵያውያን ስደተኞች በሰመራ ዩኒቨርሲቲና በኤሊዳር የትምህርት ቤት ለይቶ ማቆያ እንዲቆዩ መደረጉን የአፋር ብሔራዊ ክልል ማህበረሰብ ጤና ኢንስቲትዩት አስታወቀ። ስደተኞቹ በአስገዳጅ መንገድ የሚመለሱበት አሰራር እንዲቆም የኢትዮጵያ መንግስት ከአቻው የጅቡቲ መንግስት ጋር በጉዳዩ እንዲመክርበት ተጠይቋል። የወሎ ዘጋቢያችን መስፍን አራጌ ዝርዝር ዘገባውን ይዟል። የበሽታዎች ቅድመ ዳሰሳና ማስጠንቀቂያ ባለሙያው አብርሃም ሞታ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ እንዳስረዱት ኢትዮጵያውያን ስደተኞች ከጅቡቲ በአስገዳጅ ሁኔታ እንዲመለሱ እየተደረጉ ነው። የጅቡቲ መንግስት ጭኖ አምጥቶ በኢትዮጵያ ኤሊዳር ወረዳ ድንበር አካባቢ የበተናቸው እነዚያን አሁን በኤሊዳር ትምህርት ቤት፣ ና በአሁኑ ሰዓት በሰመራ ዩኒቨርሲቲ ኳራንታይን ተደርጎ ለአስራ አራት ቀን የተቀመጡ አሉ ና ምን ያህል ይሆናሉ? ሰላሳ አንድ ናቸው እስካሁን። በቀጣይም እንደሚመጡ ነው አሁን እየደረሰ ያለው ኢንፎርሜሽን፣ ማለት ከየቦታው የጅቡቲ መንግስት እየያዘ እነዚህን ሰዎች ወደ ኢትዮጵያ እየመለሳቸው ነው ያለው ና በመጡት ላይ ማጣራት አድርገናል፣ እስካሁን የለም። አስቡ ዳንላቸው ያው እንግዲህ ከዛ ተገዶ ነው ተይዞ ወደ ኢትዮጵያ ድንበር እንዲመጡ ና ከድንበራቸው እንዲወጡ እየተደረጉ ያሉት ሌላ እነዚህ ከመቀበል ውጪ ሌላ አማራጭ የለም። ምክንያቱም ዜጎቻችን ናቸው። ከዚያ የጅቡቲ መንግስት ነው እንግዲህ በመከላከያ የታጠቀ ነው አምጥቶ ያስቀምጣቸዋል። አማራጭ የላቸው። ምክንያቱ ያለው አስገዳጅ ሁኔታ ይሄ ነው ያለው። የፌዴራል መንግስት ጅቡቲ መንግስት ጋራ ብነጋገር እየተሻለ ነው ብዬ አስባለሁ። ወትሮ ከጅቡቲ ወደ ኢትዮጵያ የሚገቡት በጋላፊ በኩል እንደነበር የጠቆሙት አቶ አብርሃም አሁን ግን የመግቢያ አቅጣጫቸውን መቀየሩን ጠቅሰዋል። ቀጥታ በጋላፊ መግቢያ ሳይሆን ከኢትዮጵያን ከታጁራ በጅቡቲ አድርጎ የሚያገናኝ ሌላ አዲስ የተሰራ እና መንገድ ስራ ሙሉ ያልጀመረ መንገድ አለና በዛ ነው የሚገቡት። እና የማይከላዊ መንግስት ኃላፊነት ቢወዝ የተሻለ ነው የሚሆነው። ይህ በእንዲህ እንዳለ የኮሮና ቫይረስ ስርጭትን ለመከላከልና ከተከሰተም ውጤታማ የሕክምና አገልግሎት መስጠት እንዲቻል በክልሉ መስራት የሚፈልጉ የጤና ባለሙያዎች ጥሪ ቀርቦላቸዋል። ጠቅላላ በክልሉ ወደ አስራ አምስት ሺህ አካባቢ ይኖራል ተብሎ ይገመታል። ይሄ ማለት በሙሉ ክልሉ ላይ ጣሉ ጤና ተቋሞች ላይ ያለው አዝ ነው። በዚህ ባለሙያ ብቻ በሽታውን መመከት አንችልም። ስለዚህ ለዚያ ነው የክልሉ መንግስት መጥቶ ለመቀጠር የሚፈልግ መቀጠለ ይችላል ብሎ ማስታወቂያ ያወጣው ከሆስፒታሎችም ጭምር በሀይል ጥረት ሙሉ በሙሉ አለ አሁን ኳራንታይን የተደረጉ ቦታዎች ለማስቀመጥ ስለተቸገርም ይህን ችግር ለመቅረፍ ነው። እነዚህ የጤና ባለሙያዎች በምን በምን ተግባር ላይ ይሰማራሉ? በኳራንታይን ቦታ ላይም ክትትል እንዲያደርጉ፣ ሌላ አይዞሌሽን ሴንተርና ትሪትመንት ሆስፒታሎችም ላይ እነዚህም ባለሙያዎች ለየፕሮፌሽናላቸው እንመድባለን። ያለን ወደ መግባዎች ላይ እንዲደረግ የሰውነት ሙቀት ልኬታ ማለት ነው። እና እነዚህ ቦታዎች ሕክምና ሲሰጡ በቫይረሱ እንዳያዙ የሚያግዛቸው የመከላከያ አልባሳት ቁሳቁስና የሌሎች ግብአት አቅርቦት እጥረት መኖሩን የጠቁሙት አቶ አብርሃም ይህን ችግር ለማቃለል ሀያ አምስት ሚሊዮን ብር ተመድቦ ግዢ ለመፈጸም እንቅስቃሴ መጀመሩን አስታውቀዋል። አሁን በእጃችን ወደ አራት ሜካኒካል ቬንትሌተር የምንለው ሰዎች በኖ ሙማን ድጋፍ የሚያደርግ ማሽን ነው አጋዥ መተንፈሻ ማሽን። አዎ፣ እና ይሄ አራት ያክል አለ። ያ ማለት እጅግ በጣም አናሳ ነው። ፌዴራል መንግስት ድጋፍ እንዲያደርግ እንፈልጋለን። በክልሉ በተዘጋጁ ለይቶ የማቆያ ስፍራዎች እንዲቆዩ የተደረጉት ከጅቡቲ የመጡት ሰላሳ አንድ ኢትዮጵያውያን ብቻ ሲሆኑ እስካሁን ከስልሳ ስድስት ሺህ በላይ ሰዎች የምርመራ ሂደቱን አልፈው ወደ ክልሉ መግባታቸውን ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።